ያለፍነውን የካቲት ወር በሙሉ በአዲስ አበባ ዩኒቨርሲቲ በልዩ ልዩ ዝግጅቶች ህይወትና ስራዎቹ ስለታሰቡለት ስለ እውቁ ሰዓሊና ገጣሚ ገብረ ክርስቶስ ደስታ የተሰናዳ በዩኒቨርስቲው ስር ያለውን የገብረ ክርስቶስ ደስታን ማዕከል ጨምሮ ወደፊት ሊሰሩ የታቀዱ ዳጎስ ያሉ ስራዎች ውጥኖችም የተዋወቁበት ነው። መለስካቸው አማህ ነው የተከታተለው። እነሆ ዝግጅቱን። በአዲስ አበባ ዩኒቨርሲቲ የገብረ ክርስቶስ ደስታ ሚውዚየም ያለፈውን የካቲት ወር ወርሃ ገብረ ክርስቶስ በሚል ስያሜ አክብሮታል። በወሩ ተከታታይ አራት ቅዳሜዎች የሥነ ጥበብ ባለሙያዎች፣ አድናቂዎቹ፣ ወጣት ተማሪዎችና ሌሎችም የሰዓሊውንና ገጣሚውን ሕይወት፣ የተለያዩ ሥራዎቹን በመድረክ በማቅረብ በትውስታና በውይይት አስበውታል። በማጠቃለያው ቅዳሜም የእድምተኛው ፊርማ ሁሉ ያረፈባቸው ስምምነቶችና ጥያቄዎች ለሚመለከታቸው አካላት እንዲቀርብ ተወስነዋል። በየስፍራው የተበተኑ የሳሪው ሥራዎች በአንድ ማዕከል ተሰብስበው ለሕዝብ ተደራሽ እንዲሆኑ፣ ይህም ሕጋዊና ዓለም አቀፋዊ ደረጃዎችንና አሰራሮችን በጠበቀ መልኩ እንዲሆን፣ የተለያዩ ባንኮች ከቅርብ ጊዜ ወዲህ እንዳዳበሩት ባለው ተሞክሯቸው በስሙ ቅርንጫፎችን እንዲከፍቱ በአዲስ አበባ ዩኒቨርሲቲ በስሙ የተቋቋመው ሚውዚየምም ደረጃውን የጠበቀና ዘመናዊ እንዲሆንና ሌሎችም ጥያቄዎችና ጥሪዎች ቀርበዋል። አንዳንዶች ምናልባትም በዕድሜ ወጣት የሆኑ አድማጮች ገብረ ክርስቶስ ማለት ማን ነው? ይህ ሁሉ እንዲደረግለትስ እሱ ማን ነው? የሚል ጥያቄ ሊጠይቁ ይችላሉ። በአዲስ አበባ ዩኒቨርሲቲ አለ የሥነ ጥበባትና ዲዛይን ትምህርት ቤት ተባባሪ ፕሮፌሰር፣ እንደዚሁም ሰአሊና ቀራጺ በቀለ መኮንን ተገቢ ጥያቄ ነው ይላሉ ለገብረ ክርስቶስ ይህ ለምን እንደሚገባውም ያስረዳሉ። አዲስ የአገጣጠም ስልት አለው። የሚገጥመው ምንድን ነው? የገጥሙ ቴክኒክ ብቻ ሳይሆን የሀገሩን እሴት ከውጭ የሀገር እሴት ጋር፣ ከርቤና እጣንን ከዲዮር ሻነል ጋር ቡጊ ቡጊን ከስክስታ ጋራ ሽሮ ሜዳን፣ ብሾፍቱን ከፓሪና ከኮሎኝ ጋራ ዩ ነው። ዕውቀትን ከእውቀት እያመሳጠረ ኢንተርቴን ያደርገናል፣ ያስደስተናል፣ ይጠይቀናል፣ ያስደንቀናል፣ ይነግረናል፣ ያስተምረናል። እንዲሁ ዝም ብሎ አይደለም የሚሰብከን ውብ በሆነ ቋንቋን ማገጣጠም በአዲስ መንገድ የሱ እንደሱ የሚያነብ እንደሱ የሚገጥም አይነት ሌላ የለም። የእሱ የራሱ መንገድ አለ። ይሄ ብዙ እዛ የታጨቀ ነገር አለው። የታጨቀ ጥያቄ ያለው እዛ ውስጥ የሰው ልጅ እንዴት እንደሚመረምር፣ እንዴት ጠያቂ ዜጋ ኢንዲፔንደንት ዜጋ እንደሚሆን ዝም ብሎ መንጋ እንዳይሆን የሚያሳስብ አመክንያዊ ዜጋ እንዲሆን የሚጠቅም ነገር አለበት ውስጡ። ስዕሎቹ እንደዛው ያመጣቸው በፈረንጆች የጻፉታል። ለምሳሌ እንዲሁ ለምሳሌ ለመጥቀስ አንድ የኢንዲያና ዩኒቨርሲቲ ፕሮፌሰር የጻፈው መጽሐፍ አለ። እዛ ውስጥ ገብረ ክርስቶስ በቀዳማዊ ለስላሴ ሽልማት መሸለም የነበረበት በኢትዮጵያ አዲስ አሰራር በማምጣቱ ብቻ ሳይሆን ከሰሃራ በታች አብስትራክት ኤክስፕሬሽኒዝምን አዲስ አሰራርን በሥነ ጥበብ ውስጥ ወደ ኢትዮጵያ በማምጣቱ መባል ነበረበት ብሎ ጽፏል። ሌሎችም አሉ እንደዚህ ለክብላ ጉሩ ራሱ ያመጣው አዳዲስ አመለካከት አለ በስነ ጥበብ ውስጥ የሚመረምር ስለዚህ እንደዚህ አይነት ውርስ ከሰጡ በየአቅጣጫው በየዲስፕሊኑ እንደዚህ አይነት ውርስ ካላቸው ሰዎች መማር ካልቻልን ሁል ጊዜ ዜሮ ማርሽ እያስገባን ዜሮውን እንኖራለን ለመሆኑ የገብረ ክርስቶስ ደስታ ግጥሞች ከሌሎች ገጣሚዎች ግጥሞች እንዴትና በምንድን ነው የሚለዩት ለዚህ ጥያቄ እያንዳንዱ ማንም አንባቢና አድናቂ የራሱ አስተያየት ይኖረው ይሆናል። ነገር ግን በሙያው የሰለጠኑ ሰዎች የሚሰጡት አስተያየት ደግሞ የተለየ ዋጋ ይሰጠዋል። በአዲስ አበባ ዩኒቨርሲቲ የሥነ ግጥም መምህር ዶክተር በድሉ ዋቅጅራ አመለካከት የገብረ ክርስቶስ ደስታን ግጥሞች ከብዙ ገጣሚዎች ልዩ የሚያደርጋቸው በተራና ቀላል ቃላት ተቀምረው በገጣሚው ከፍተኛ የምናብ ነጻነትና ስፋት የተከሸኑ በመሆናቸው ነው ይላሉ። በጣም ተራ ቃል ነው የሚጠቀመው ግን ተራ ግጥም አይደለም፣ የሚጽፈው በጣም የሚገርመው። ለምሳሌ ሀገሬ ላይ አገሬ ይነጋል፣ አገሬ ይመሻል፣ አገሬ ቆላ ነው። የአራተኛ ክፍል እኮ ጂኦግራፊ ነው ይሄ። መንጋቱ ግን ልባችንን ያጠፋናል። ከየት ነው የመጣው ነው ጥያቄው። ይሄ ብቻ አይደለም። እኔ ዋናው ነገር የምለው ምንድን ነው እንዲህ የሆነው የሚለውን መመልከት ይበጃል ነው የምለው። ምንድን ነው ይሄ ክሬቲቭ ኢማጂኔሽን ወይም ደግሞ ይሄ የምናባዊ ፍሪደም ከሁሉም የገብሬ ኢማጂኔት ፍሪደም ከሁሉም ይለያል ብዬ አስባለሁ። ወርሃ ገብረ ክርስቶስ በተሰኘው ባለፈው የካቲት ወር በአንዱ ቅዳሜ ከደራሲው የግጥም ስራዎች መካከል ጥቂቶቹ ቀርበው ነበር። ገብረ ክርስቶስ ደስታ አንተ ነህ መስከረም ብሎ የሰየመውን ግጥሙን እውቁ ተዋናይ ተፈሪ አለሙ እንዲህ አንቦታል። አንተ ነህ መስከረም፣ ማለቂያ በሌለው ደማቅ ሰማያዊ፣ ከሩቅ ያለው ጋራ ተነክሮ ሐምራዊ በዚያ ላይ ደመናው እንደ ጤፍ ተነድፎ የተራራቀ ሲያንጃብብ ተቃቅፎ አንተ ነህ መስከረም የሐምሌን ጨለማ የነሐሴን ዝናብ የሻርከው አንተ ነህ በብርሃን ዛትህ በክረምቱ ወራት ሰማዩን ያስጌጠው የማርያም መቀነት በቀለም ያበደው ጤዛ ርሶታል መሬቱ ላይ ለቆ በቀይና ቢጫ መስኩ ተለቅልቆ ወንዝና ጅረቱ ድንጋይና አፈሩ አገሩ ውብ ሆኗል ሜዳው ዥን ተረሩ። ጣጣሽ አንተ ስጦታ የበዛ ለሰው መታሰቢያዊ ውበት የምትገዛ በሽቱ መዓዛ ለውጠው ዓመቱን ይታደስ ያረጀው ፍጥረት ሌላ ይሁን ከመረው ዘመኑን ካቦ በዓመት ዓመት በወሩ ደረጃ ፍጥረት ይጓዝበት ፍየሎች ይዝለሉ ቅጠል ይበጥሱ ከተሰደዱበት ወፎች ይመለሱ ይልቀሙ እህሉን ይስሩ ቤታቸውን ይስፈሩበት ዛፉን የደስ ደስ ያሰሙ ንቦች ይራኮቱ ይንጠራሩ አበቦች ይንቁ ይከፈቱ እምቦሳና አገልገል በመስኩ ይፈንጩ ከብቶች ሳሩን ይንጩ ሕፃናት ይሩጡ ይሳቁ ይንጫጩ፣ ዛፎች ይተንፍሱ የነፋሱ ጠረን ይሰራጭ በቦታው ያውደው አገሩን ጸደይ አበባ ነህ የመስቀል ደመራ ጠረናህ አልባብ ነው አየር የጠራ የሀገር ልብስ አንተ ነህ ነጭ እንደበረዶ ሰው የሚያጌጥብህ ጠብህን ወስዶ ቡቃያ ነህ እሸት ጓሚያ የበሰለ አረንጓዴ ልብስህ በጌጥ የተሳለ ጥቁር አረንጓዴ ቢጫማ፣ አረንጓዴ፣ የአተር አረንጓዴ ንጹህ አረንጓዴ ቀለም ቀለም ቀለም የሚስተካክልህ የሚያስነቀህ የለም። ሐዘን የምታደቅ የገነት ምሳሌ ይታደል ወለላህ ጠጁ በብርሌ፣ ይስከር በደስታ ህዝቡ ይሳሳቅ ድምፁ የተማታ ሙዚቃው ይፍለቅ እንቁጣጣሽ ብለን እንስጥ ሰላምታ፣ የዘመኑ መሪ የወሮቹ ጌታ። ይጨብጨብ ለዝና ይጨብጨብ ለሥራ ይጨብጨብ ለመልክህ፣ አንተ ነህ መስከረም ዘመን የምታድስ አስጊጠ በቀለም። በስነ ጽሁፍ የመጀመሪያ ድግሪያቸውን ለማግኘት የሚያስችላቸውን ማሞያ ጽሁፍ ሲያሰናዱ በገብረ ክርስቶስ ደስታ ሥራዎችና የሕይወት ታሪኩ ላይ ያተኮሩት አቶ ብርሃነ መስቀል ደጀኔ ስለ ሰዓሊውና ደራሲው አስተያየታቸውን ለቪኦኤ ሰጥተዋል። ገብረ ክርስቶስ ደስታ ለእኔ ዘርፈ ብዙ የጥበብ ሰው ነው። አንደኛ የእኔ ዝንባሌና ፍላጎት የሕይወት ታሪኩንም ስሰራ ደግሞ ገጣሚነቱ ተስቤ ነው። ግን የሕይወት ታሪኩን ከገጣሚነቱም ባሻገር እውቅ ሰዓሊም መሆኑ የሁለት ጥበብ ከዛም በላይ ደግሞ ዘርፈ ብዙ የጥበብ ሰው ነው። ስፖርት ሰው ነው። የሙዚቃዋ ወዳድ ነው። የተከበረ መምህር ነው። የተከበረ ሰዓሊ ነው። የተከበረ ገጣሚ ነው። ህብረት ያለው ህቡር ሰው ስለሆነ ገብረክርስቶስ ክርስቶስ ደስታ የኢትዮጵያ ስነ ጥበባት ፈርጥ ነው ብሎ መናገር ይቻላል። ባጭሩ የገብረክርስቶስ ደስታ ግጥሞች ማንንም ጥበብ አፍቃሪ የመማረክ ኃይል ያላቸው ይመስላል። ከአፍቃሪ ሙዚቃና ከዕውቅ ድምፃውያን መካከል ሚካኤል በላይነህ ከጥቂት ዓመታት በፊት የገብረክርስቶስ ደስታን አንድ ግጥም በዜማ አቀናብሮታል። Yes, sir, my mother, too. Yeah, but And I'm not a child, and I know a binding that I could. I'm <laughs> የግብረ ክስተት ስዕሎች በአገር ውስጥ ከተሰጣቸው አድናቆትና ክብር ይልቅ በውጭ አገር ሰዎች ያገኙት አድናቆትና ክብር በእጅጉን እንደሚበልጥ ብዙዎች ይናገራሉ። በኢትዮጵያ ውስጥ በአዲስ አበባ ዩኒቨርሲቲ ከተከፈተው የገብረ ክርስቶስ ደስታ ማዕከል ወይንም ሚውዚየም በስተቀር ሌላ የለም። እሱም ቢሆን ለብዙ ሰዎች ዛሬም እንግዳና የማይታወቅ ነው። ይህን የአገር ፈርጥ ነው የተባለ ሰው ማንነት፣ ሥራውንና የማይተመን ዋጋውን ለአገሩ ሰዎች ይበልጥ ለማስተዋወቅ ምን ቢደረግ መልካም ነው? ሰዓሊና ቀራጺ በቀለ መኮንን ሐሳብ አላቸው። እንግዲህ በደንብ ሰነዶቹን አሟልተን አንድ ባንክ ቢያንስ በአንድ ቅርንጫፍ ስሙን እንዲሰይም ማን ነው ይሄ የሚል ነገር እንዲስፋፋ እየተነጋገርን ነው። እርግጥ ይሆናል ብለን ተስፋ እናደርጋለን። ከሁሉ በላይ ግን የዚህ ሰው የሌጋሲ የዚህ ሰው የውርስ ግጥሞቹ፣ ስዕሎቹ፣ የታመቁ እውቀቶች፣ ኢንተርቴንመንቶች፣ ሀሳቦች አስተሳሰቦች ያሏቸው የሚደነቁና መታወቅ የሚገባቸው ናቸው። እነሱ ህዝብ አክሰስ እንዲያደርጋቸው በተለይ በየመንግስት መስሪያ ቤት፣ በሆቴሎች፣ በባንኮች፣ በግለሰቦች እጅ ያሉትን ስራዎችን በአንድ ሴንተር እዚህ ሰብስቦ ሁሉም ዜጎች ዘወትር እንዲመለከቱት፣ እንዲማሩበት፣ እንዲያደንቁት፣ እንዲደሰቱበት ከዘመናዊ መሳሪያዎች ጋር ዘመናዊ መሳሪያ ስል ብዙ ገንዘብ አይደለም፣ ጥቂት ገንዘብ ነው የሚረዳንን እንፈልጋለን። እሱን እንግዲህ በተለያየ መንገድ ለመድረስ ዛሬ በተመረጠው ስብስብ ኮሚቴ አማካኝነት በጥቂት ገንዘብ ለሀገር ትልቅ የሆነ ነገር እናደርጋለን ብዬ በጣም ነው ተስፋ የማደርገው። ገብረ ክርስቶስ ደስታ ከሚወዳት ሀገሩ ወጥቶ በውጭ ቀረ፣ መጻተኛ ነው። በሕይወት እያለ በግጥም ተሰጠው የሀገሩን ፍቅር እንደሱ እሱ በተባ ቋንቋና ውበት የገለጸ ለመኖሩ ያጠራጥራል። ዕውቁ ተዋናይና የሕግ ባለሙያ አበበ ባልቻ አገሬ የሚለውን ግጥሙን እንዲህ አቅርቦት ነበረ። አገሬ ውበት ነው ለምለምና ነፋስ የሚጫወትበት ፀሐይ የሞላበት ቀለም የሞላበት አገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ሌሊቱ ሲነገር አገሬ ተራራ ሸለቆ፣ ረባዳ አገሬ ጅረት ነው ገደልና ሜዳ ውሸት ነው በበጋ ፀሐይ አትፋጭ፣ ክረምቱም አይበርድም፣ አይበርድም፣ አይበርድም። አገሬ ጫካ ነው እንስሳት አራዊት የሚፈነጩበት በወጥመድ መድ ሳይገቡ ሳይነካቸው ጠላት። እዚ ያለ ነጻነት በሀገር መመካት በተወላጅነት በባለቤትነት እዚ ያለ ነጻነት አገሬ ሀብት ነው ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍትፍት ነው ቃሪያው ሙክት ሰንጋ ጠጅ ነው ወለላ ከኮኛክ ይ ነጥቃል የበንደሩ ጠላ እህሉ ጣዕም አለው። ጀራው ያጠግባል በዓሉ ይደምቃል ሙዚቃው ያረካል ጭፈራው ዘፈኑ ችግርን ያስረሳል። እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው። ጠላትም አንዳንዴ ይመጣል መቃብር ባላገርም ቸር ነው ያገር ልጅ ሲቸገር ገነት ነው አገሬ። ምን ነው ምን ሲደረግ ምን ለምን እንዴት ዘራፊ ቀማኛ ምቀኛ ወንበዴ ጠበኛ አፈር በእጁ ስንዝር ወሰን አልፎ የተቀደሰውን የአፍሪካ ላይ ደሴት ባገይ ለማርከስ ጠላት ምን እንዴት እንብኛ ሻፈረኝ አሻፈረኝ መቅደስ ነው አገሬ። አዱ ባር ነው አገሬ እናትና አባቴ ያደጉበት ካት ከቅድሚያት የተረካከቡት አፈር የፈጩበት ጥርስ የነቀሉበት አገሬ አርማ ነው የነፃነት ዋንጫ በቀይ የተጌጠ ባረንጓዴ ቢጫ። እሾህ ነው አገሬ በጀግናው ልጅ አጥንት የተከሰከሰ ጠላት ያሳፈረ አጥቂን የመለሰ። አገሬ ታቦት ነው መቅደስ የሃይማኖት ዘመን የፈተነው በጠበል በጸሎት። ለምለም ነው አገሬ፣ ውበት ነው አገሬ፣ ገነት ነው አገሬ። በሞት ሄዳለው ከመሬት ብገባ እዚያ ነው አፈሩ ይማማ ያባባ ስሳብ ይሄዳለሁ። ይሰበርም ምግሬ አለብኝ ጠጠሮ ከትውልድ ሀገሬ አለብኝ ጠጠሮ ከትግልድ ሀገሬ ተሳድገ ይባሩ ገብረ ክርስቶስ ደስታ በሕይወት እያለ በሀገሩ እንደሚፈልገው በደስታም ሆነ በሐዘን ለማሳለፍ ባይታደልም በአገሩም ሐጸን ተከቶ ለመኖር የነበረውን ፍላጎት ለማሟላት ጥሩ አቅጣጫ የያዘ ጥረት ተጀምሯል። በቀለ መኮንን በየካቲት ወር የመጨረሻው ቅዳሜ በተካሄደው በገብረ ክርስቶስ መታሰቢያ ሥርዓት ላይ ይህንን በተመለከተ የተከናወነውን ለቪኦኤ ማብራሪያ ሰጥተዋል። እንግዲህ እስከዛሬም ብዙ ሙከራዎች ይደረጉ ነበር፣ እንደ መሰለኝ። የህግ ሰዎችን ጠይቄ እንደተረዳሁት ፍልሰተ አጽም ነው የሚሉት። አጽም ከአንድ ሀገር ወደ ሌላ ሀገር፣ ከቦታ ወደ ቦታ በሚንቀሳቀስበት ጊዜ ህጋዊ ጉዳዮች መሟላት አለባቸው። ከዚህ ውስጥ ለዚህ አጽም የቅርብ የሆነ ፈራሚ ያስፈልጋል። በህግ ተስማሚ የቅርብ ባለቤት ያስፈልገዋል። እንደሚታወቀው ደግሞ ብዙ ጊዜ የሆነ ከሞተ ካረፈ ከተቀበረና የቅርብ የነበሩ እናት፣ አባት፣ እህት፣ ወንድም የሉም። ስለዚህ አሁን ልጆቹ ተገኝተዋል። የልጆቹ ህጋዊ ማረጋገጫ በፍጥነት እንዲሟላና በነሱ አማካይነት ዛሬ እንግዲህ ተስማምተን የነበሩ ከቤተሰቦችም የነበሩ በሌላም ቦታ ያሉ እንዲሁም አፍቃሪዎቹ የስነጥበብ ሰዎች ከተሰበሰቡት መሃል አካዳሚኮችም እንደዚሁ መርጠናል። የተመረጡት ሰዎች ውጭ ሀገርም ካሉ እዚህም ሀገር ካሉ መርጠናል። ምናልባት የሰሞን እንደሆነ ፕሮፌሰር አቻሜለ ሉል፣ ዶክተር አስፋውሰን አስራተቃሳ የመሳሰሉትን መርጠናል። እነሱ ሀገር ውስጥ ካሉት ጋር በኢንተርኔትም በስልክም እየተገናኙ ይህን ነገር ማስተባበርና ጉዳዮቹን አሟልቶ አጽሞ ወደ ሀገሩ ቢመጣ እዚያ ነው አፈሩ የማማያባባ ስሞ ትሄዳለው ምናምን የሚለው ሲቃ የሚያስዝግጥም አለው። ድህረ ገብረክርስቶስ ደስታ የገብረክርስቶስ ደስታን ሥራዎችና ሕይወቱን በአዲስ ምዕራፍና ከፍ ባለ ደረጃ እንደገና ለማየት የብዙ አፍቃሪ ጥበባት ፍላጎት ሳይሆን አይቀርም።